የአንድነት ለፍትህና ለዲሞክራሲ አባላት የነበሩ አሁን የሰማያዊ ፓርቲን ለመቀላቀል ሰነዶችን እየፈረሙ መሆናቸውን ማስታወቃቸው ይገለጣል። ከአዲስ አበባ የደረሰን የዕለቱ አብይ ርዕስ መንደርደሪያ ነው። አንዳንድ የአመራር አባላትን የጨመረው ይህ እርምጃቸው ለጀመሩት ህጋዊና ሰላማዊ ትግል ተገቢ አማራጭ ነው ብለዋል። የሰማያዊ ፓርቲ መሪዎችም ሕጉ በሚፈቅደው መሰረት የአባልነት ማመልከቻዎችን መቀበላቸውን ይናገራሉ። መለስካቸው አማ ነው ዝርዝሩን የሚያቀርበው። ትናንት አመሻሹ ላይ በሰማያዊ ፓርቲ አማካኝነት በተዘጋጀው ጋዜጣዊ መግለጫ ላይ ተገኝተው ለሰማያዊ ፓርቲ አባልነት የሚያበቃቸውን ቅጽ ከሞሉና ከፈረሙት መካከል የምርጫ ቦርድ ባለፈው ሳምንት ባሳለፈው ውሳኔ እውቅና የነሳቸው አቶ በላይ ፈቃዱ ይመሩት በነበረው የአንድነት ፓርቲ የብሔራዊ ምክር ቤቱን በአፈጉባኤነት ሲያገለግሉ የቆዩት አቶ አበበ አካሉ ይገኙበታል። ፈራሚዎቹን ወክለው እንደተናገሩት ዛሬ ይህንን የሰማያዊ ፓርቲ አባልነት ቅጽ ለመፈረም የመጣነው ሁሉ ፓርቲያችንን በምርጫ ቦርድና በኢሕአዴግ ስለተነጠቅን ነው ሲሉ ተናግረዋል። የምርጫ ቦርድን ውሳኔ እንደሰሙም ራሳቸውን ከአንድነት ማግለላቸውን ይናገራሉ። ምርጫ ቦርድ በአንድነት ፓርቲ ላይ ያን ያክል ውሳኔ ሲወስን የዛን ቀን ማታ ከአንድነት ፓርቲ ራሴን አይሶሌት ጽግ ያለሆነ በግ ላይ የዛን ቀን እኔ የአንድነት ፓርቲ አለውም ኢሕአዴግ በአምሳሉ ለፈጠረው አንድነት ፓርቲ በፍጹም ኦሪጂናሉ ኢሕአዴግ እያለ እሱ በአምሳሉ ለፈጠረው ኢሕአዴግ አባል ሆኜ አልቀጥልም፣ አልታገልም። ይሄ የኔ እምነት ስለሆነ ነው፣ የጓደኞቼ እምነት ስለሆነ ነው የመጣ ነው። ስለዚህ የዛን ቀን ፓርቲውን አቁመናል፣ ወይም ከፓርቲው ራሳችንን አግለናል። ይህ ውሳኔያችሁ የድርጅት ነው ወይስ የግል ነው ለሚለው የጋዜጠኞች ጥያቄ አቶ አበባ ካሉ የሰጡት መልስ ቁርጥ ያለ ነበር። ከጥር ከጥር 21 ቀን ምሽት ጀምሮ ኢሕአዴግ አፍርሷል። አፍርሶም ነው ያቶ ወላይ ወገን አቶ ግስቶ ወገን እያለ የመጣው እና ጠዋት ላይ ይሄ የራሳችን ኦፒኒየን ነው የሚሆነው። እኛ የተወሰኑ ሰዎች በሀሳብ እንግባባ የትኛውን ፓርቲ ጆይን እናድርግ? አንድነት ማነው? ሰማይ ፓርቲ መተን ጆይን እናድርግ። ይሄ ይሄ የኛ የሐሳብ አንድነት ያለን ሰዎች መተን የተቀላቀል ነው። ደስ ነገና ተነጎዳ የኛ ሐሳብ ያላቸው ሰዎች አማራጮቻቸውን ወስደው መምረጥ ይችላል። እኛ ግን የተሻለ አማራጭ መርጠናል በኢትዮጵያ ፖለቲካ ውስጥ ብለን እናስባለን፣ ሰማያዊ ፓርቲ። ስለዚህ በዚህ ሂደት ነው የመጣ ነው። ምናልባት ስራ አስፈጻሚ ላይ የነበሩ የቀድሞ ስራ አስፈጻሚዎች የራሳቸውን ውሳኔ ወስነው ወደሚፈልጉት ፓርቲ ቢሄዱ የራሳቸው ጉዳይ ነው። እዚህ እጅ ጠምዝዞም ያመጣን የለም። ልታገል የመጣሁት በራሱ ፈቃድ ስለሆነ ቀደም ሲል በፓርቲው አመራር በማህበራዊ መገናኛ ብዙኃን አማካይነት ምርጫ ቦርድ ባለፈው ሳምንት በሁለቱ ፓርቲዎች ማለትም በመላው ኢትዮጵያ አንድነት ድርጅትና በአንድነት የዲሞክራሲና ለፍትህ ፓርቲ ያስተላለፈው ውሳኔ በኢትዮጵያ የመድበለ ፓርቲ ስርዓት አቁቶለታል የሚል መልእክት እንዳስተላለፈ በመጥቀስ ይህንም በተመለከተ ያላቸውን አስተያየት እንዲሰጡም ፈራሚዎችን ወክለው ለተገኙት የቀድሞዎቹ የአንድነት አባላት ጥያቄ ቀርቦላቸው ነበረ። እንዲህ ያለ አቋም በፓርቲው አመራር ይራመዳል ብለው እንደማያምኑ ምክትል አፈ ጉባኤው አቶ ጸጋዬ አላምረው ተናግረዋል። የቀድሞው አንድነት የአዲስ አበባ ሰብሳቢ አቶ ነገሰ ተፈረደኝ ደግሞ ይህም ቢሆን አንድ አቋም ነው ብለው እንደሚያምኑ እነሱ ግን እዚህ የመጡት በየግል አቋማቸው እንደሆነ በድጋሚ አረጋግጠዋል። እያንዳንዱ አባላችን አዲስ አበባ ይሁን በየክልሉ ያሉ ውሳኔ የሚያስተላልፉት በግላቸው፣ ፎርም የሚሞሉትም በግላቸው ውሳኔውም በግላቸው። ስንት እጅ ወደ ሰማያዊ ፓርቲ ይመጣሉ፣ ቁጥሩ አይታወቅ። ወደ መያድ ስንት ይሄዳል፣ አይታወቅም። አይታወቅ። የመድብለ ፓርቲ ፖለቲካ አያዋጣም የሚልም መጥቱ የራሱ አመለካከት ነው። እኛ ዛሬ እዚህ የመጣኑ ሰላማዊ ትግል ያዋጣል፣ በመድብለ ፓርቲ ዲሞክራሲ ትግል ያዋጣል፣ ይሄንን ደግሞ እውቅና ካለው ፓርቲ ጋር ሆነን እንታገላለን ብለን አምነን ነው። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በበኩላቸው ወደ ሰማያዊ ፓርቲ ለመቀላቀል ለሚፈልጉ የቀድሞ የአንድነት አባላት ሁሉ ሕጋዊ ሁኔታዎች በሙሉ የተመቻቹ መሆናቸውን ገልጸዋል። የሰማያዊ ሙሉ አባል ለመሆን በአንድ ቀን የስራ አስፈጻሚ ውሳኔ ነው የሚፈልገው። ይህንን ነገር በስራ አስፈጻሚ ደረጃ በሰፊው ስንወያይበት የቆየና የወሰንነው ነገር ነው። ከአንድነት የሚመጡ አባላትን የእጩነት ጊዜ ሳያስፈልጋቸው በሙሉ አባልነት ለመቀበል ወስነናል። ስለዚህ የሰማያዊ ሙሉ አባል ከሆነ በኋላ ደግሞ የመምረጥም የመመረጥም ህጋዊ መብቶ የተረጋገጠ ነው። ስለዚህ ባለው ጊዜ ከዚህም በፊት ተሰርተንበታል፣ በክፍለ ሀገር፣ እንደነገርኳችሁ አሁንም ከዚህ በኋላ ባለው ጊዜ ውስጥ ሁሉ ማንን፣ የትኛውን ሰው ብናቀርበው ይሻላል ነው እንጂ ድንበር የለም። ከዚህ በኋላ በማከልም ይህ ጉዳይ ህጋዊ አካሄድን ለመከተል የተከናወነ ይሁን እንጂ ቀደም ብሎም ቢሆን በመላ የሀገሪቱ ክፍሎች አያሌ የአንድነት ፓርቲ አባላት ከሰማያዊ ፓርቲ ጋር በመተባበር ብዙ ሥራዎችን እያከናወኑ መሆናቸውን አቶ ይልቃል ተናግረዋል። አቶ በላይ ፈቃዱን ጨምሮ ከቀድሞ የአንድነት አመራር አባላት ጋራም በጉዳዩ ላይ ከወራት በፊት ጀምሮ በሰፊው ሲወያዩበት እንደቆዩም ይፋ አድርገዋል። አዲስ አበባ በሚገኘው ሰማያዊ ፓርቲ ዋና ጽሕፈት ቤት ውስጥ ትናንት የአባልነት ቅጽ ሞልተው የፈረሙት 11 የቀድሞ የአንድነት አባላት ሲሆኑ ዛሬ 15 የሚሆኑ አባላት እንደፈረሙም የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ለቪኦኤ በስልክ ገልጸዋል። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ